The Voice of America. የኦሮሞ ነጻነት ግንባር የረዥም ዓመታት ሊቀመንበሩን ኦቦ ዳውድ ኢብሳን ማንሳቱንና በተጠባባቂነት ምክትላቸውን አራርሶ ቢቂላን መተካቱን ተናግረዋል። በመከፋፈል አንጃ በመፍጠር ሰላማዊና በትጥቅ የታገዘ የትግል ስልትን በመቀላቀል የግንባሩን ገንዘብና ንብረት ወደ ግላቸው በማሸሽ አቶ ዳውድን የከሰሰው ኦነግ በግንባሩ ውስጥ ለተራዘመ ጊዜ የቆየውን ውዝግብ በሕጋዊና አግባብ በሆነ መንገድ ፈትቻለሁ ይላል። መግለጫውን ያወጣውን የግንባሩን አካል የአቶ ዳውድ ኢብሳን ወገን፣ እንዲሁም የምርጫ ቦርድን አስተያየቶች ያካተተ ዘገባ ጸሀይ ዳምጠው ይዛለች። የኦሮሞ ነጻነት ግንባር ኦኔግ ስራ አስፈጻሚ ኮሚቴ አባላት ዛሬ በኦኔግ ጽፈት ቤት በሰጡት መግለጫ የኦሮሞ ነጻነት ግንባር ሊቀመንበር የነበሩትን አቶ ዳውድ ኢብሳን ማገዳቸውን አስታውቋል። በአቶ ዳውድ ኢብሳ አቶ አራርሶ ቢቅላ ተተክተው በውክልና ድርጅቱን እንዲመሩ የኦነግ ቃል አቀባይ አቶ ቶሌራ አደባ ገልጿል። ስምንት የስራ አስፈጻሚ ኮሚቴ ነው ያለው ኦነግ። ከስምንቱ ሁለቱ እስር ቤት ናቸው። ውጭ ያሉት ስድስት ናቸው፣ ሊቀመንበሩን ጨምሮ። ሊቀመንበሩ ብቻውን በመተዳደሪያ ደንባችን ውስጥ በሌለ ሕግ አምስቱንም ስራ አስፈጻሚ ከስራ ድርጅት ውስጥ ተከስቷል። የዚህ አይነት ሁኔታ መሆን የለበትም። ችግራችንንም ያለውን ነገር ሁሉ ገልጸን ፍርዱን ይስጥ የሚል አቋም ላይ ደረሰ ማለት ነው። ከዚያ በኋላ የስራ አስፈጻሚ ኮሚቴው መብት አለው። ሊቀመንበሩ ስራውን በትክክል ማካሄድ ካልቻለ ከስራ አግዶ ለጠቅላላ ጉባኤ የማቅረብ መብት አለው ይላል። የውስጥ ገንባችን በዛ ላይ ተመርኩዘን ከአሁን በኋላ ሊኖሩን አይችሉም የሚል መደምደማ ሊያደርሰናል ማለት ነው። በሌላ በኩል የኦነግዛዊ ህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መግለጫውን የሰጡት ስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው በስነ ምግባር ጉለት ከድርጅቱ የታገዱ በመሆናቸው ድርጅቱ ወክሎ መንቀሳቀስ አይችሉም ስሉ ተናግረዋል። ይህንን መግለጫ ያወጡ ሰዎች ከዚህ ቀደም በዲስፕሊን ጉለት ና ድርጅቱ ህገ ደንብ በተጻረረ መልኩ ተንቀሳቅሶ በድርጅቱ የህግና ስነስርዓት ኮሚቴ ተጣርቶ ህገወጥ ነው የተባለውን የሀምሌ ሀያ ስድስት ሀያ ሰባት ሁለት ሺህ ሀያ የተደረገው አስቸኳይ ስብሰባን አስመልክቶ ያን በዛ ስብሰባ ላይ ከድርጅቱ ህገ ደንብ ውጪ ስብሰባውንም በመጥራታቸው እና በዛም ስብሰባው ምክንያት ውዥንብሮች በመፈጠራቸው ታችን ስድስቱን ሰዎች ከዚህ ቀደም በኦገስት አስራ አንድ ሁለት ሺህ ሀያ አቶ አራርሶ ጉድላ፣ አቶ ጥሌራ አረባ፣ አቶ አቶ ምሳ ኩምሳ፣ አቶ ጆቤሳ ገብሳና አቶ ይብሳ ነገው እንዲሁም አቶ ቀጄላ መርዳሳን በጊዜያዊነት ይሄ ነገር ተጣርቶ በማዕከላዊ ኮሚቴ የመጨረሻ ውሳኔ እስኪሰጥበት ድረስ ከእለታዊ ተግባራት መታገዳቸው ተገልጾ ነበር። አቶ በታክለውም አመራሮቹ በድርጅቱ ስም የሚከናወነው ማንኛውም ተግባር ላይ እንዳይሳተፉ ለሚመለከተው አካል ሁሉ አሳውቀናል ስሉ አብራርተዋል። ውክልና ያላቸው አይደሉም፣ በሁሉም መድረኮች ለምርጫ ቦርድም አሳውቀን ከዚህ በፊት በተለይ አቶ ቀጀላ መርዳሳ የሕዝብ ግንኙነት ኃላፊ እንደመሆናቸው መጠን በተለያዩ ሚዲያዎች እና በተለያዩ መድረኮች ላይ ኦነግን ወክለው ይቀርቡ እንደነበር ይታወቃል። ያንን ውክልናቸውንም በተለያየ መድረኮች የሚያደራጁትን ድርጅቶች በማሳወቅ ድርጅቱ የወከለው ሰው በተለያዩ መድረኮች እየተሳተፈ ነው። ምርጫ ቦርድንም ጨምሮ የእሳቸው ውክልና ተነስቶ በሌሎች ተተክቶ እየተሰራ ነው። የስራ አስፈጻሚ አባል የሆኑት አቶ ቀጄ ለመርዳሳ የድርጅቱ ጠቅላላ ጉባኤ እስኪ ደርስ ድረስ አቶ ዳውድ ይብሳ ከሊቀ መንበርነት ታግዷል ሲሉ ገልጿል። ይሄ አሁን ደግሞ የእሳቸው ከስራቸው ከሊቀ መንበርነት መታገድ ነሐሴ አንድ ነው የታገዱት ነገራችን ላይ አንድ ወር ከአንድ ወር በላይ ሆኗል ያኔ ስራ አስፈጻሚው ጉዳያቸውን አጣርቶ ገምግሞ በተለይ በአምለ አስራ ዘጠኝ ሀያ ላይ ስብሰባ ሲደረግ ውይንብር ሲነዙ ነበር ብዙ በርካታ የስማት ፓቶች እና በጣም ስም የሚያጎድፉ ፕሮፓጋንዳዎች፣ ድርጅቱን የሚያፈራርሱ አካሄዶች ስለነበሩ ያ ነገር በጣም ስለጎዳው እና እንደገና ደግሞ አቶ ዳውድ ከቤታቸው ወጥተው ወደ ወደ ኦፊስ በሚመጡበት ጊዜ የተለያዩ ነገሮች እርምጃዎችን መወሰድ ስለቀጠሉ ነው እንግዲህ፣ ነሐሴ አንድ ላይ የስብሰባ ተደርጎ ስራ አስፈጻሚው ከስራ ያገዳቸው ሁለቱም አካላት ማለትም አቶ ዳውድን ማገዳቸውን እና አቶ ዳውድ ስራ ላይ ናቸው የሚሉት ቡድኖች የተፈጠረውን ጉዳይ ለኢትዮጵያ ምርጫ ቦርድ ማሳወቃቸውን ገልጿል። ምርጫ ቦርድም ስለ ጉዳዩ መረጃ ሰጥተዋል። ወይዘሪት ሶሊያና ሽመልስ የምርጫ ቦርድ ቃል አቀባይ ናቸው። ቦርዱ የአቶ ዳውድ ኢብሳን ከኦነግ ሊቀመንበርነት መታገድ መረጃ አለው ብለዋል። በአቶ አራስቶ ቢቄላ የሚመራ የኦነግ ምክትል ሊቀመንበር ማለት ናቸው። በሳቸው በኩል የሚመራ የአቶ ዳውድን ከስራ አስፈጻሚ ያገደናል እና ያገድነው ደግሞ የፓርቲ ዲሲፕሊንን አክሰፕት ስላደረጉ ነው ብለው ለቦርዱ ደብዳቤ ያስገብተዋል። በአቶ ዳውድ በኩል ግን ይሄንን ነገር ታገደዋል የሚል ለቦርዱ ያቀረቡት እስካሁን የለም። እሳቸው በኩል የቀረቡ ሌሎች ሌሎች ጥያቄዎች ነበሩ፣ ከእገዳ ጋር ግን የተገናኙ አይደሉም ሚሉ አባላቶቻችን ታጫውትናል። የመሳሰሉ ቤተታዎች እንደዛ ቤተታዎች ናቸው ያቀረቡት። አቶ ዳውድ ኢብሳ ከአንድ ወር በፊት ለደህንነታቸው ሲባል ከቤታቸው እንዳይወጡ እገዳ እንደተጣለባቸው ማሳወቃቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።